SBS Radio. Hagerinja report. Ye <laughs> ሰበር ዜና በማሰማት እንጀምራለን የዛሬውን ዘገባችንን። ስበር ዜናውና የደስታው ዜናው ኢትዮጵያ የሳተላይት ባለቤት መሆኗን የሚያበስረው ዜና ነው። ይህ ዜና እያስተላለፈን ባለንበት ሰዓት ከሀገረ ቻይና ኢትዮጵያ ከዓለም ሰባኛ ደረጃ የሚያስይዛትን ሳተላይት በማስወንጨፍ ላይ ትገኛለች። ይህን አስመልክቶ የኢትዮጵያ ሕዝብ ደስታውን እየገለጸ ነው። ኢቲአርኤስኤስ አንድ የተሰኘችው ሳተላይት ነች ከቻይና እየመጠቀች የምትገኘው አሁን በደረሰን ዜና መሰረት ደግሞ የመሬት ምልከታ ሳተላይታችን ህዋ ላይ መቀመጧን አረጋግጠናል። ሳተላይቷ ሰባ ሁለት ኪሎግራም የምትመዝን ሲሆን ኢትዮጵያም የራሷን ሳተላይት በማስወንጨፍ ከዓለም ሀገሮች ሰባኛ ደረጃዋን እንድትይዝ ያስችላታል ተብሏል። የፍንዲ ምክትል ጠቅላይ ሚኒስትር ደመቀ መኮንንና ሌሎች በእንጦጦ ሆነው ቀጥታ ስርጭቱን አስመልክተው በተናገሩት ንግግር ኢትዮጵያ በሳይንስና ቴክኖሎጂ ከሌሎች አለማት ጋር ለመድረስ ለምታደርገው ጥረት የዚች ሳተላይት መወንጨፍ የሚያበረከተው ሚና በርካታ ነው ተብሏል። ለአካባቢ ጥበቃ፣ ለስነ ህዋ፣ ለሌሎችም እንቅስቃሴዎች የዚች ሳተላይት ማስወንጨፍ ኢትዮጵያን እንደ ሀገር ብዙ ጥቅም ያስገኝላታል የሚል ሀሳባቸውን ሰጥቷል። በአሁኑ ሰዓት በመላው የሀገሪቱ መገናኛ ብዙሀን ይህ ዜና በሰበር ዜናነት በመሰራጨት ላይ ይገኛል። ወደ ሌላ ዜና ስናመራ በወላይታ ዞን ዛሬ ማለትም ታህሳስ አስር ቀን ሁለት ሺህ አስራ ሁለት ዓመተ ምህረት ከኮማንድ ፖስቱ በተሰጠ መግለጫ በወላይታ ምንም አይነት ሰልፍ እንደሌለ ተነግሯል። ኮማንድ ፖስቱ በ ታ ባለው ወቅታዊ መግለጫዎች ላይ ትናንትና ማምሻውን በሰጠው መግለጫ ነው። ምንም አይነት ሰላማዊ ሰልፍ ዛሬ በወላይታ እንዳይካሄድ እቀባ ያደረገው። በወላይታ አካባቢ ያለው ጊዜ ኮማንድ ፖስትም ምንም አይነት ሰልፍ አይደረግም። በአሁኑ ወቅትም በተለያዩ መንገዶች ሰላማዊ ሰልፍ አለ በሚል በግለሰቦች ችግር ያለው ህጋዊ ፈቃድ የሌለውና ኃላፊነት የሚወስድ አካል የሌለው በመሆኑ ህዝቡ የሚከተሉትን መመሪያዎች እንዲከተል አሳስባሉ ብሏል። በዚህ መሰረት ዛሬ ማንም ከመደበኛ መከላከያ ሰራዊት ውጭ ማንኛውም ሰው የሰራዊቱን ደንብ መልበስ አይችልም ተብሏል። በተጨማሪም በወላይታ ውስጥ በሁሉም ወረዳዎች እና ከተማ አስተዳደሮች ምንም አይነት ሰላማዊ ሰልፍ ማድረግ በጥብቅ የተከለከለ ነው ብሏል ኮማንድ ፖስቱ። በተጨማሪም በወላይታ በሁሉም ቦታዎች ከትላንትና ማምሻ አስራ ሁለት ሰዓት ጀምሮ ዛሬ ሙሉ ቀን ባለ ሁለት እግር ባጃጆች ከተማ ውስጥ ማሽከርከር በፍጹም ተከልክሏል። በማህበራዊ ሚዲያ እና በሌሎች መንገዶችም ህዝብን ለግጭትና ለሰልፍ መጥናት አይቻልም ተብሏል። ሰራዊቱ የህዝብን መብት ሰጪ ፖለቲካዊ ምስል አይደለ ህዝቡ ከሰራዊቱ ጎን መቆም አለበትም ተብሏል ዛሬ ህገ መንግስታዊ መብት ጥያቄዎቻቸውን በህገወጥ መንገድ ታፍኗል በሚሉ በወላይታ ሰዎች በሁሉም ወረዳዎችና ከተማ አስተዳደሮች ውይይት አድርገው በሰላማዊ መንገድ ለሚመለከታቸው አቤቱታ እንዲያቀርቡ ግን ተፈቅዷል ብሏል ዛሬ በወላይታ ከማለዳው ጀምሮ በሁሉም ቦታዎች እስከ ረፋዱ አምስት ሰዓት ድረስ ተሽከርካሪዎችም ባሉበት ቦታ እንዲቆዩ ማሳሰቢያ ተሰጥቷል። በአጠቃላይ ህዝቡ ከጸጥታ አካላት ጋር ሳይጋጭ ጥያቄውን በሰላማዊ መንገድ እንዲያቀርብና በሁሉም ቦታ ሰላማዊ ሰልፍ እንደማይቻል የኮማንድ ፖስቱ ዋና ሰብሳቢ ኮሎኔል ተስፋዬ ሀጎስ ለወላይታ ህዝብ ጥሪ አድርገዋል። ወደ ሌላ ዜና ስናመራ የቻይናዋ ሀንዥ ግዛት ልዑካን ቡድን ወደ መቀሌ እንዳይጓዝ ስለመከልከሉ ተነግሯል። የሀንዥ ግዛት ምክር ቤት ምክትል ሊቀመንበርና ልዑካቸው ከትናንትና በስቲያ ወደ መቀሌ ለመጓዝ አውሮፕላን ውስጥ ነበሩ። ባልታወቀ ምክንያት ከአውሮፕላኑ እንዲወርዱና ወደ መቀሌ መሄድ እንደማይችሉ እንደተነገራቸው ተገልጿል። በመቀሌ በምክትል ርዕሰ መስተዳድሩ የሚመራው ልኡክ ሊቀበላቸው አሉላ አባነጋ አውሮፕላን ማረፊያ የተጠባበቃቸው የነበረ ሲሆን የልኡካን ቡድኑ መቅረት ክልሉ ያወቀው አውሮፕላኑ መቀሌ እንደደረሰ ነው ተብሏል። ከዛም ለምን እንዳልመጡ ለልዑካኑ ሲጠይቁ በማያውቁት ምክንያት ወደ መቀሌ መጓዝ እንደማይችሉ እንደተናገራቸውና ከአውሮፕላን ወርደው እንደተመለሱ ክልሉ ሰምቷል ተብሏል። ይህንን ተከትሎ ዶክተር አብርሃም ተከስተ ወደ አዲስ አበባ መጥተው ልዑኩን አነጋግረው የስራ መግቢያ ሰነድ ተፈራርመዋል ተብሏል። በውጭ ጉዳይ ሚኒስትር በኩል እስካሁን የከለከለው አካል አልታወቀም። የፌዴራል መንግስት ሊያሳውቀን ይገባል ሲሉም ዶክተር አብርሃም ተናግረዋል። በትናንትናው በአዲስ አበባ ውይይት በቱሪዝም በማደግ መውጣትና በግብርና ትብብር ለመስራት የሚያስችላቸውን ስምምነት ተፈራርመዋል ተብሏል። ዶክተር አብርሃም እንዳሉት የፌዴራል መንግስት ባለስልጣናት እንደዚህ አይነት ተግባራት በተደጋጋሚ በመፈጸም የሀገሪቱን ገጽታ እያበላሹ ነው ብለዋል። ለኤስቢኤስ ሬዲዮ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.